ዋሽንግተን ዲሲ፣ የአሜሪካ ድምጽ ስቱዲዮ እነሆ መደመጥ ጀመረ። ጋቢና ቪኦኤ ኤደን ገረመውና ሀብታሙ ስዩም። በሳምንት ውስጥ ከተሰሙት ጥንቅሮች መካከል መራር ጠን ይዘንላችኋል። አብራችሁ እንድታመሹን ጋብዛችኋለን። ጋቢና ቪኦኤ የሐዋሳ ከተማ አዲስ ኪዳን ቤተ ክርስቲያን መስራችና አገልጋይ ዮናታን አክሊሉን ይዘንላችኋል። አገልጋይ ዮናታን ላለፉት ሁለት ዓመታት መልካም ወጣት የተሰኘ መርሀብ ግብር ቀርጾ ወጣቶች የባህሪ ለውጥ እንዲያመጡ የሚያግዝ ስልጠና ሲሰጥ ቆይቷል። በዚህ መራ ግብር ላይም ሰላሳ ሺህ ወጣቶች እንደተሳተፉ ነግሮናል። ዘጋቢያችን ዮናታን ዘብዴዎች ከዮናታን አክሊሉ ጋር ቆይታ አድርጓል። መልካም ወጣት በ2009 ዓ ምት የተጀመረ ፕሮጀክት ነው። በክረምት ወቅት ብዙ ወጣቶች ከትምህርት የሚያርፉበት ጊዜ ነው። ያን ጊዜ በመጠቀም ቤተሰቡን የሚወድ ሀገሩን የሚወድ ተግባቢ፣ ስደትን አማራጩ ያላደረገ እኔ ከማለት ይልቅ እኛ ማለት የሚቀናው የችግር ሳይሆን የመፍትሄ አካል መሆን የሚስማማው ወጣት መፍጠር በሚል ሀሳብ የተጀመረ ፕሮጀክት ነው። አሁን የመጨረሻ አላማም የዚህ ፕሮጀክት ስልሳ አምስት በመቶ የሚሆነው የኢትዮጵያ ሕዝብ ወጣት ነው ከመቶ አምስት ከመቶ አስር ውስጥ ማለት ነው። የነገዋን ኢትዮጵያ ከመስራት አንጻር ዛሬው ያለው ወጣት ላይ መስራት ምንም የማያጠያይቅ ጉዳይ ነው። ስለዚህ የማያቋርጥ ደግነት ባለቤት በመሆን ጥቅሙን ለሌሎች ጥቅም የሚያፈስ እና ባለፈ ትዝታ እስረኛ ያልሆነ ድንበር የሌለው በዘር በሃይማኖትና በሌሎች የጥላቻ ድንበር ሳይገደብ በመልካምነት ለኢትዮጵያ ብሎም ለዓለም መልካም አስተዋጽኦ የሚያበረክት ዜጋን መፍጠር ነው። የመጨረሻው አላማችን ማለት ነው። የስልጠናው ይዘት ምንድነው? ምን ላይ ትኩረት ያደርጋል? የስልጠናው ይዘት ሁለንተናዊ ነው። መንፈሳዊ ያለው፣ ስነ ልቦናዊ ያለው፣ በማህበራዊ፣ በኢኮኖሚያዊ እንደዚሁም ደግሞ በስነ ልቦና በሁሉ አቅጣጫ የበለጸጉ እንዲሆኑ ማስቻል ነው። መንፈሳዊ ብቻ አይደለም። ለዚህ ደግሞ ማሳያው አሁን ለምሳሌ ዘንድሮ ከሚማሩት 30 ሺ ወጣቶች ውስጥ 36 ፐርሰንት የሚሆኑት ከፕሮቴስታንት እምነት ውጭ ያሉ የእምነት ተከታዮች ናቸው። እድሜያቸው ከ15 ዓመት ጀምሮ እስከ ሀምሳ ድረስ ያሉ ሰዎች ይማራሉ። ከዚህ ውስጥ በዲግሪ ግራጅዌት ያደረጉ አሉ፣ በማስተርስ ሌቭል አሉ፣ በፒኤችዲ ሌቭል አሉ። እንደዚሁም ደግሞ በሃይስኩል በኤሌመንተሪ ደረጃ አሉ። ከትምህርት አንጻር ስትመለከተው ማለት ነው። እንደዚሁም ደግሞ በሱስ ውስጥ በተለያየ ወንጀል ነክ ነገር ውስጥ ያሉ በከፍተኛ አዲክሽን ውስጥ ያሉ አሉ። እንደዚሁም ደግሞ ከዚህም ደግሞ ነፃ የሆኑ አላማ ያለው ህይወት መኖር የሚፈልጉ ወጣቶችም አሉ። ሁሉን አቀፍ የሆነ ይዘት አለው። ስልጠና ውስጥ ሱስና ሱሰኝነትን የተመለከተ ጉዳዮች በስፋት ይነሳሉ ማለት ነው። በትክክል አንዱ ርዕሳችን ራስን የመግዛት ክህሎት የሚል ሆኖ ሱስ ማለት ምን ማለት ነው? ልማድ ማለት ምን ማለት ነው አንድ ሰው በሱስ ተያዘ ብለን ስንል ምን እያልን ነው የሚል አንድ ራሱን የቻለ ትምህርት አለ በእርግጥ ይህን ፕሮጀክት እንደ ጀምር ምክንያት የሆነኝ ወጣቶች በሱስ ውስጥ መዘፈቃቸው አይደለም ከበፊትም ጀምሮ በውስጤ የነበረ ራእይ ነበረ ወጣቶችን ማስተማር መልካም ወጣት በአጠቃላይ ሀሳቡ ለሱስ ላለበት ብቻ ወ ብዬ የሚዘጋጅ አይደለም ለምሳሌ አንደኛው ሀሳብ ማንነት ራእይና አላማ የሚል ነው ስለዚህ ስለ ማንነት ራዕይና ዓላማ ይማራሉ እንደዚሁም ደግሞ ራስን ስለ መግዛት ክህሎት ይማራሉ ሌሎች ከዚህ ጋር ይቅርታን መረዳት አስፈላጊነት የሚል ትምህርት ይማራሉ እንደምታውቀው አሁን ሀገራችን ያለችበት ሁኔታ የቂም የቁርሾና የጥላቻ ወሬዎች ትርክቶች በስፋት የሚነገሩበት ስለዚህ ወጣቱ አሁን ስለ ቂም በቀል ጥላቻ ብቻ ሳይሆን ስለ ይቅርታ መማር መቻል አለበት እና ከዚ አንጻር ይቅርታንም ይማራሉ እና ሁሉን አቀፍ ነው ትምህርቱ መልካም ብዙዎች እንደሚሉት እንደምንሰማውም የአሁን ወጣት ወይም የዛሬ ወጣት ታላቁን የማያከብር ቤተሰቡን የማያከብር፣ ማይሰማ ስሜታውነት የተጠናወተው፣ በሱስ ተጠመደ፣ ሀገሩን የማይወድ በርካታ መገለጫዎች ይሰጡታል እና ያንተ ገንገባ ምንድን ሁሉም ነው ማለት ይከብዳል። በጣም እንግዲህ ሀገሩን የማይወድ ቤተሰቡን የማያከብር፣ በቤተሰቡ አውድ የማይኖር ስሜታዊ፣ በቀላሉ ለግጭት የሚቀጣጠል ወጣት እንዳለ ሁሉ ደግሞ በጣም ራሱን የሚገዛ ለምን እንደሚኖር የሚገባው ዓላማ ያለው ሀገሩን የሚወድ በስደት ማያምን ደግሞ ወጣት አለ። ስልጠናውን ከጨረሱ በኋላ ወይም መሀል ላይም ምስክርን ትሰጣለሁ ትነውጭ ለው እንደዘውኝ ለው እንደዚህ አስቸጋሪ ጊዜ አሳልፍ ለንተም ኦደንስ የምናገራል እና እነሱ በእርግጥ ከእሱ ስለመውጣታቸው በምንድን ነው የምታረጋግጡት? እና እንግዲህ ለውጥ ሂደት ነው ለውጥ እዚህ በሚመጡበት ጊዜ ለውጥን ይጀምራሉ እንጂ ለውጥን አይጨርሱም። እነሱ አይደሉም፣ አንድ ጤነኛ ሰው በለውጥ ሂደት ውስጥ ነው እንጂ የቆመ ለውጥን የጨረሰ ማንም የለም። ለውጥን ጀምረውታል እንጂ አልጨረሱትም። በዛ የለውጥ ሂደት ውስጥ መውደቅ መነሳት አለ። አልተለወጡም ብለ ለመፈረጅና ለማለት አትችልም። እነሱ ናቸው የመጀመሪያ የለውጣቸው እማኞች ምስካሬዎች ማለት ነው። ካስተማርኳቸው ወጣቶች ውስጥ ምስክርነት ሰጥተው በእርግጥ የተለወጡ ብቻ ሳይሆን ሌላው አሁን እስከ መለወጥ ድረስ የተለወጡ እጅግ ብዙ ወጣቶች አሉ። የተለያዩ የሀገሪቱ ኮርኔሮች ነው የመጡት። ተመልሶ ሲሄዱ ማን ነው እዚያ ጋር የሚያያቸው? አሁን እንግዲህ አሁን በቴሌቪዥን ጥሪ እያደረግን ይገኛል። እንደምትመለከተው ከሁሉም የኢትዮጵያ ከተማዎች መጥተዋል። ከኤርትራ፣ ከአሜሪካን፣ ከኖርዌይ፣ ከካናዳ፣ ከአውስትራሊያ፣ ከሁሉም፣ ከዱባይ ከሁሉም ማለት ነው። እና ሲመለሱ ወደ ማህበረሰባቸው ወደ ቤተሰባቸው ይቀላቀላሉ። በእርግጥ አሁን ባለን አደረጃጀት እያንዳንዱ ወጣት ወደሚመለስበት ቦታ ሄዶ እንዲያዝ እንዲታቀፍ ለማድረግ የአደረጃጀት ውስንነት፣ የአቅም ውስንነት አለብን። እዚህ እያደረግን ያለ ነው በማህበራዊ ሚዲያና በቴሌቪዥናችን፣ ሲመለሱ በኃላፊነት ልጆቻቸው እንዲቀበሉ እና እንዲንከባከቧቸው ጥሪ እያደረግን ነው። የአደራ ጥሪ እያቀረብን ነው ለመላው የኢትዮጵያ ሕዝብ ማለት ነው። ያንተን ልጅ መንከባከብ ያለብኝ ለአንተ ልጅ ብዬ አይደለም ለእኔ ልጅ ነው። አንዳንድ ሰዎች የእነሱ ልጅ ምንም ችግር ስለሌለበት ጸጥ ይላሉ፣ ግን የአንተ ልጅ የኔ ልጅ ጓደኛ መሆኑ የማይቀር ጉዳይ። ነገ የኔም ልጅ የማይጠፋበት ምንም ምክንያት የለም። ከዚህ አንጻር እያንዳንዱ ማህበረሰብ እንደ ራሱ ልጅ ተቀብሎ መንከባከብ አለበት ብዬ አስባለሁ። ዘንድሮና ባለፉት ሁለት ዓመታት ውስጥ አገልጋይ ዮናታን አክሉ ያሰለጥናቸው ወጣቶችን ቪኦኤ አግኝቷቸው ሱስ ስለማቆማቸውና ስለለውጣቸው የጠየቃቸው ሲሆን ቤተሰቦቻቸውም የምርም ልጆቻችን ተለውጧል ብሎናል። ለአብነትም አቤል ትንሽ የማይባል የእድሜዮን አንጓዎች በሶስት ተቀምቷል። አስሻጭ ሳለው እቅም አለው እጠጣለው። እንደዚሁም ደግሞ ምስክርነት እንዳያችሁት ሴት ዲለር ነኝ ወይም አልበሚስት እንደተባለው ማለት ነው። ሴቶችን ለሹጋር ዳዲዎች ነበር የሚሰጠው። በቃ ሚዝረብል ነበር ህይወቴ። አሁን ግን የተስተካከለ ህይወት ነው ያለኝ ደግሞ በዛ ደስተኛ ነኝ። እዚህ ግድም ደግሞ ዲቦራ ስዩም በሱሳሱስ ምክንያት ጭንቅላቴ ዳሜጅ ነው ትላለች። ብቻ በብዙ መንገድ እግዚአብሔር ረድቶኛል፣ አሳልፎ አልሰጠኝም እንጂ እንደ እንደሰራሁት ስራ አሁን ላይ የምገኝ ሰው አልነበር ያልኩኝም በእግዚአብሔር ምህረትና ቸርነት ነው አሁን እዚህ ያለሁት። ማለት በጣም በቃ በጣም እንደነገርኩ በጣም ተጎድቻለሁ። ከዛም በላይ ማላስታውሳቸው ነገሮች ይኖራሉ እንጂ በተለይ ዊድ ባለፈው ለት ሄጄ የነበር ሐኪም ቤትና ሚሞሪ ሉዝ አድርጌ አለና መድኃኒት እየጠቀምኩ ነው። ስለ ድሮ ምንም ነገር አላስታውስም። አስራ ሶስት አመታትን የጫት የሲጃራ የጋንጃ እንዲሁም የአልኮል ባሪያ እንደነበር የሚናገረው ወጣት ኪላ ወይም ቦስ በሚባል በቅጥል ስሙ የሚታወቀው የአዲስ አበባ ልጅ ዘንድሮ ባላቆም ኖሮ መሞቴ አይቀርም ነበር ብሎናል። በጣም ብዙ ነገርን ያሳጣኝ በቃክ መንብዬ ልንገር ከእነዚህ ወጣቶች ከቤተሰቦቻቸውና ከአገልጋይ ዮናታን ጋር ያደረገውን ሙሉ ቆይታ በሚቀጥለው ክፍል ሁለት ይዘን የምንቀርብ ይሆናል። ለአሜሪካን ድምጽ ራዲዮ ዮናታን ዘብድዮስ አዋሳም የሰላምና እድገት ዋንጫ በሚል መሪ ቃል አስመራ ላይ አስር ቡድኖች የተሳተፉበት የእግር ኳስ ጨዋታ በመደረግ ላይ ይገኛል። ዕድሜያቸው ከአስራ አምስት ዓመት በታች የሆኑ ወጣቶች በሚሳተፉበት ወዚህ ውድድር ላይ እግር ኳስ ከፉክክር ባለፈ ሕዝብን ለማቀራረብ ያለው ኃይልም እየታየ ነው ይለናል የአስመራው ዘጋቢያችን ብርሃነ በረሃ ምስክር የሚሆኑለት አንድ ኢትዮጵያዊና አንድ ኤርትራዊ ተጫዋቾችም አናግሯል። አመሰግናለሁ፣ እድሉን ስለሰጠኝ። እኔ ኢንተርናሽናል ዳኛ ለማንጉስ ይባላለሁ፣ ከኢትዮጵያ ነው የመጣሁት። እንደሚታወቀው እንግዲህ የሴካፋ የምስራቅ አፍሪካ ሀገራትን ያካተተ እድሜያቸው ከ15 ዓመት በታች የሆኑ ውድድራቸውን በኤርትራ እንዲያደርጉ ከተወሰነበት ሰዓት ጀምሮ እዚህ ተገኝተናል። እኔ የመጣሁት ያው ሴካፋ ከተመረጡት ዳኞች አንደኛ ሆኜ ከኢትዮጵያ መጥቻለሁ። እዚህ ያለው ድባብ ተጀምሮ እስካሁን ሰዓት ድረስ ያለው እጅግ በጣም በተረጋጋና መሪ ቃሉን ያቀፈ እንዲሁም በወንድማዊነት ያዘለና መተሳሰር በአንድነት በፍቅር አብሮ መኖር ምን ያህል አስተማሪ ሊሆን እንደሚችል የሚያሳይ በአገሪቷ ላይ በከተማዋ ላይ በተለይ በአስመራ ላይ እያዩ ያሉት ሰላምና ሕዝቦችን ለማቀራረብ የሚደረገው ጥረት ከምንም በላይ እጅግ በጣም የሚያስመሰግነው ከተማው ያለው ጸጥታ ለእኛም ለመጣነው ያላቸው ከብሬታ ድጋፍ አላስፈላጊ የሆኑ ነገሮች ማታይበት ከተማ ሆኖ አግኝቸዋለሁ። ደዋው ይሄን ይመስላል። ምን እንደምታለው? እስኪ እንደዚህ አይነት ውድድር ለስፖርት እድገት እንዲህ አይነት ውድድር እንግዲህ እንደሚታወቀው ከዚህ በፊት ሲካፋ ከሚያዘጋጃቸው ውድድሮች ለየት ብሎ በአሁኑ አመት የቀረበው እንደመጀመሪያነቱ ለእያንዳንዱ ተሳታፊ ሀገራት የሚሰጠው ትልቅ ድምታ አለው። ይሄም የሆነበት ምክንያት ለራሳቸው ለብሔራዊ ቡድኖች ክራስሩት ከሚለው አሁን ብሔራዊ ቡድኖቻቸውን ለማጠናከር ከታች መሰራት አለበት ከሚለው መሪ ቃል አንጻር እንደዚህ አይነት ውድድሮች ለየአንዳንዱ አገር ተተኪዎችን ለማፍራት ከታች ተሰርቶ ወደ ላይ ላላቸው ግባት ሊሆኑ የሚችሉ የብሔራዊ ቡድን ተጫዋቾችን ለማፍራት የሚያስችል ትልቅ አቅም ይፈጥራል የሚልና ትልቅ ራይ ይዞ የሰነቀ ውድድር ሆኖ ነው የሚታየው። የውድድሩ መሪ ቃልም የሰላምና አንድነት ዋንጫ የሚል ነውና ይህንንስ በአፍሪቃ ቀንድ የተፈጠረውን ሰላም በማጠናከር በኩል ምን እንደምታዊሉ፣ ምን ሚና ይጫወታል ትላለ? በጣም ጥሩ። እኔ በሁለት አይነት መልኩ እመለከተዋለሁ። አንደኛው እንደ ኢትዮጵያዊነት ይሄ ከዚህ ቀደም የነበረው ድባብ ቀርቶ በሰላምና በአንድነት መሪ ቃሉ እንደሚለውም ውድድሮችን በማዘጋጀት የተፈጠረ የውድድር ሁኔታ ነውና እኔ እንደ አንድ ኢትዮጵያዊ እዚህ አስመራ በመምጣቴ እጅግ በጣም የተደሰትኩበትና የሕዝብ ለሕዝብ ግንኙነቱ ይበልጥ ምን ያህል ተጠናክሮ በአንድነት ላይ የተሳሰረ ወንድማዊ ህብረትን የያዘ ሁኔታዎችን ነው ያየሁት። እጅግ በጣም ተደስቻለሁ። በሁለተኛ መልኩ ደግሞ እንደ የዓለም አቀፍ እግር ኳስ ዳኛ ሆኜ እነዚህን ከታች ታዳጊ ተጫዋቾችን ወደ ላይ ብቃት ኖሯቸው አገሮቻቸው ወክሎ ሊመጡ የሚችሉበትን ብሔራዊ ቡድኖቻቸውን ሊተኩ በሚችሉበት አይነት መልኩ ለማዘጋጀት እዚህ ውድድር ላይ በመገኘቴ እጅግ ያስደስተኛል። ከምንም በላይ ግን እዚህ አስመራ ያየኋቸው ሁኔታዎች እጅግ በጣም ያስደስታሉ። ሰላም አለ፣ የህዝቡ ፍቅር አለ። ህዝቡ ከምንም በላይ ከበሬታ ይሰጣል ለእኛም የሚሰጡን ወንድማዊ አይነት ቀረቤታዎች በሙሉ እጅግ የሚያስደስቱና ከመቼውም በላይ ይሄ የአስመራ ላይ ያለው ውድድር በእውነትም መምጣት የነበረበት እዚህ መዘጋጀት እንደነበረበት የሚያስመሰክር ነው። አስተማሪ ሀይለ ዘወንጌል ይባላሉ። በሀገራው ፌዴሬሽን ደግሞ የውትድርና የዲስፕሊን ኮሚቴ ነኝ። መጀመሪያውን ይህን በሀገራችን በመካሄዱ በጣም ደስ የሚል ነገር ነው። ለኤርትራ ደግሞ ትልቅ የሆነ ተሞክሮ ነው ያለ ነው። በጣም ደስ የሚል ጊዜ ነው የምናሳልፍ ያለ ነው ማለት ነው። አስር ብሔራዊ ቡድኖች መጥተዋል። ና እስኪ እንዴት ገመገምካቸው? ብቃታቸው ምን ይመስላል? እስኪ በትክክል ያ አስሩን ቡድኖች የመጡት ግራስሮት የመጡ ናቸው ለመባል እንችላለን። ይህን ቡድኖች በጣም ተላላቆች ናቸው። በሁለት ክፍለዋለን። ኤርትራ፣ ሱዳን፣ ኢትዮጵያ፣ ሶማሊያ ቡድኖች በጣም ትንሽ ነች፣ በ15 እድሜያቸው ነው የመጡት። ሌላው ግን ትልልቅ አላቸው፣ ትንሽ ደግሞ አላቸው። ስለዚህ ይህን ቡድን ግን ብዙ ተሞክሮ የሚቀስምበት አጋጣሚ ነው ለመባል እንችላለን። ኢትዮጵያና ኤርትራ ከተፈጠረው ሰላም ጋር በማያያዝ ይህን የሰላምና የእድገት ዋንጫ የሚለው ስፖርት ለሰላም ምን ያህል ጥቅም እንዳለው፣ እስኪ ስፖርት ብዙ ጠቀሜታ ነው ያለው ስፖርት ካለ ሁሉም ህዝብ ለህዝብ መገናኘት ታላቅ ድጋፍ ነው ያለኝ። በዚህ የፒስ ን ዲቨሎፕመንት ካፕ በጣም ለህዝቡም ተራርቆ የነበረውን ለመገናኘት በህዝብ ለህዝብ ፍቅር እንዲያደርግ፣ ሀገር ለሀገር ሁሉም በስፖርት ተቃቅፈው ለመኖር በጣም ጠቀሜታ ነው ያለው። እንዳየ ነው ኢትዮጵያና ኤርትራ በነበረበት ጦርነት ትቶ በሰላም በመሆኑ በጣም ሁሉም መጥተዋል ማለት ነው። ስለዚህ ደስ የሚል ነው። ሱዳንና ደቡብ ሱዳን በሌሎች ሀገሮች በቀርና አፍሪቃ ያሉ ሀገሮች ሰላም መሆናቸውን የዚህ መርአያ ነው እና ደስ የሚል ነገር ነው። መምር ሀይ በጣም አመሰግናለሁ። አመሰግናለሁ። ዶክተር ሃኒባል ከሰን እባላለሁ። የኢትዮጵያ አንደር ፊፍቲን ናሽናል ቲም ጠቅላላ ሀኪም ነኝ። ከአዲስ አበባ ነው የመጣ ሴካፍ ውድድሩ ለእግር ኳስ እድገት ትልቅ ይሄኛው አንደር ፊፍቲን የሚለው ትልቅ ተስፋ ያለው ፕሮግራም መስሎ ይሰማኛል። ቲንክ እኛም ይሰማናል። የሚቀጥለው የናሽናል ቲም ተጫዋቾች ከዚህ ይወጣሉ ተብሎ የሚታመን ነው። ልጆቹ የጨዋታም ኤክስፖዠር ይኖራቸው ነው። ከዛ በላይ ደግሞ አስመራ ውስጥ መደረጉ ለእኛ ለኢትዮጵያውያን ደግሞ መተን እዚህ መጫወት በመቻላችን ከፍተኛ ደስታ ነው የሚሰማ። ጨዋታው እስካሁን ያው ደህና ነው እየተካሄደ ነው ያለው። ፕሮግራሙም አሪፍ ነው። ዝግጅቱም እስካሁን በጣም ደስ የሚል ነው ያለው። ሁሉንም እንግዶቼ በተከታታዮች ስም አመሰግናለሁ። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ። ኢትዮጵያ በበርካታ ሀገራት ክልክል የሆነውና በሰዎች ላይ የመነቃቃት ስሜት የሚፈጥረው ጫት እጽ የሚመረትባትና የሚሸጥባት ሀገር ናት። በዚህ ሱስ የተያዙ ወጣቶች የተከሰተባቸውን የጤናና የሥነ ልቦናው ውጥንቅጥ ለመግታት በአንዳንድ የኢትዮጵያ ክፍሎች የማገገሚያ ማዕከላት መክፈት አስፈልገዋል። ከጫት አልኮልና መሰለ ያደንዛዥ እጽ ለማገገም መቀሌ የሚገኘው የአደንዛዥ እጽና አልኮል ማገገሚያ ማዕከል የገቡ ወጣቶች ጫት ስለሚያስከትለው ጉዳት ይናገራሉ። የአጃንስ ፍራንስ ፕሬስ ዘጋቢዎች በመቀሌና አዲስ አበባ ተገኝተው ጫት ስለሚያስከትለው ጉዳት ያጠናቀሩትን ዘገባ ጽዮን ግርማ እንዲ ያሰናቸዋለች። ዮናስ ጌቱ የምህንድስና ተማሪ በነበረበት ወቅት እርሱና ጓደኞቹ ሌሊቱ ሙሉ ለማጥናት እንዲያስችላቸው በሚል ነበር ጫት መቃም የጀመሩት። ነገር ግን መጽሐፎቻቸውን ዘግተው ለመተኛት ሲሞክሩ የልብ ምታቸው ይጨምራል። ከዛ ውስጥ ለመውጣትና ለመተኛት ደግሞ እንደ ቮድካና ካናቢስ ያሉ አልኮልና አደንዛዥ እጾችን ተጠቅመው ለመተኛት ይሞክራሉ። ዮናስ ወደ አደንዛዥ እጽና አልኮል ሱስ የመራው ጫት መቃሙ እንደሆነ ያምናል። ይህ ደግሞ ሙያውን፣ ገንዘቡን፣ የሚያከብራቸውን ቤተሰቡንና አጠቃላይ ኑሮውን አሳጥቶታል። አንዱ ሱስ ሌላኛውን ሱስ እያስከተለ ይሄዳል ይላል። ሁለቱም የአንድ ሳንቲም ሁለት ገጽታ ናቸው፣ አይነጣጠሉምም ብሏል። ላለፉት 15 ዓመታት እንደ ጫት፣ ሲጋራ እና ማሪዋና የመሳሰሉ ሱስ አስያዥ ነገሮችን እጠቀም ነበረ። ሱሰኛ ነበርኩ። በመንግስት የሚተዳደረውና መቀሌ ከተማ የሚገኘው የማገገሚያ ማዕከል ጫትና ሌሎች ሱሶቹን ለመተው እንዲችል እገዛ ተደርጎለታል። በማዕከሉ ሌሎች ወጣቶች ከሱስ እንዲወጡ ይበረታታሉ። በብዙ ሀገሮች ጫት ማምረት መቃመም ሆነ መሸጥ የተከለከለ ነው። በኢትዮጵያና በአንዳንድ የአፍሪካ ቀንድ ሀገሮች ግን የተፈቀደ ነው። አብዛኞቹ ጫት በአንድ ማህበረሰብ ውስጥ የሚያስከትለውን ጉዳት ከመረዳት ይልቅ እንደ ባህል አድርገው ይመለከቱታል። አንዳንዶቹ ግን የጫትን ጉዳት በግልጽ ይናገራሉ። የምግብ ፍላጎታቸውን እንደሚዘጋው፣ ጥርሳቸውን ከጥቅም ውጭ እንደሚያደርገው፣ እንዲሁም እንቅልፍም ጭምር እንደሚነሳቸው። ይህ የጫት ልማድ የአንድን ቤተሰብ የገንዘብ አቅምም ይጎዳል። በአዲስ አበባ ከተማ ነዋሪ የሆነ አንድ የጫት ተጠቃሚ ከምስራቁ የአገሪቱ ክፍል የሚመጣውን ጫት በየቀኑ አራት ዶላር ወይም አንድ መቶ አስር ብር አካባቢ እየከፈለ እንደሚገዛ ይናገራል። ወልደ ሀጎስ መቀለ የሚገኘው የአደንዛዥ እጽ እና አልኮል ማገገሚያ ማዕከል ኃላፊ እንዲሁም የሳይኮሎጂ ባለሙያ ነው። አገልግሎቱን በነጻ እየሰጠ የሚገኘው የሱስ ማገገሚያ ከተከፈተበት የአውሮፓውያኑ 2015 ዓ ም ጀምሮ ወደ ማገገሚያው ከገቡት 500 ወጣቶች ውስጥ 80 በመቶ የሚሆኑት ወደ ሱስ የገቡት በጫት ምክንያት መሆኑን ለፈረንሳዊ ዜና ወኪል አጃንስ ፍራንስ ፕሬስ ተናግሯል። ኢትዮጵያ ከቡና ቀጥሎ ትልቁ ወደ ውጭ የምትልቀው ምርቷ ጫት ነው። ጅቡቲና ሶማሊያ ዋና ገበያተኞች ናቸው። አሁን የአገር ውስጥ ተጠቃሚዎች ቁጥርም ጨምሯል። ወልዳይ ተማሪዎች የዚህ ተጠቂ እንደሆኑ ይናገራል። ሆል ናይት ዘይ ካን ሪድ አብዛኞቹ ጫት የሚቅሙት የማንበብና የሚፈልጉትን የመስራት አቅማቸውን እንደሚጨምረው ስለሚያምኑ ነው። ሲቅሙ ሌሊቱን ሙሉ ማንበብ ይችላሉ። አንዳንዶቹ ከቃሙ በኋላ ዘና ለማለትና ለመረጋጋት አልኮል ይጠቀማሉ። አንዳንዶቹ ደግሞ ምርቃና የሚባለውን ሳያስወግዱ እንዳሉ ይሆናሉ። በአጠቃላይ ጫት ወደ አደንዛዥ ዕጾች የሚገባበት መግቢያ በር ነው ይላል። ጫት የሚያስከትለውን ከፍተኛ ጉዳት ለማህበረሰቡ በተገቢው መንገድ ማስተማር አለብን፣ በጉዳዩ ላይም በደንብ ጠንክረን መስራት ይኖርብናል ብሎ ያምናል። በአዲስ አበባ ትንሿ መቋድሾ ብለው በሚጠሯት ቦታ ጫትን አረንጓዴ ወርቅ ብለው ሰይመውታል። በዚህ ቦታ ጫት ሲቅም የተገኘው ወጣት ኦስማን አብዱላሂ ጫት መጥፎ ነው ብሎ አያምንም። ይህ እውነት አይደለም። እንደዚህ የሚሉት መጀመሪያውን አልኮልና አደንዛዥ እጽ ከጀመሩ በኋላ ጫት መቃም የጀመሩ ናቸው። ለዘጠኝ ዓመታት ጫት የቃመው የሰላሳ ዓመቱ መሐመድ ከሊፋ ግን ጫት ትዳሩን እንዳሳጣው ይናገራል። ጫት እየቃመ በፌስቡክ የውስጥ መልእክት መላላኪያ ሌሊቱ ሙሉ ከሴት ጋር እንደሚነጋገር የደረሰችበት የቀድሞ ባለቤቱ ጥላው እንደሄደች ይናገራል። በጫት ምክንያት ያጣውን ሕይወቱን ለማስተካከል በማገገሚያ ማዕከል ውስጥ እንዳለም ገልጿል። ከሱስ ወጥቶ አዲስ ቤተሰብ የመመስረት ህልምም እንዳለው ተናግሯል። አድማጮች እያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። ምርጫችሁ ስላደረጋችሁ እናመሰግናለን። ጸዳይ ተድላ ትባላለች። ነዋሪነቷ በዚህ በአሜሪካ ነው። የሙሉ ጊዜ እናት ናት። ይሁንና ቤት መዋል ሳይገድባት የራሷን የዩቲዩብ ገጽ ከፍታ እናት በመሆን ሂደት ውስጥ የተማረቻቸውን ነገሮች ታጋራለች። በዚህም ብቻ ሳትገድብ በእውቀቷ ኢትዮጵያ ውስጥ የሚገኙና በመንግስት የሚደገፉ የወላጅ አልባ ሕጻናት ማሳደጊያዎችን ገንዘብ በማሰባሰብ እየረዳች ትገኛለች። ለዛሬ የሴቶች ጋቢና እንግዳችን ናት። እደን ገረመው እንዲህ አናግራታለች። ጸደይ ተላ ትባላለች ተወልዳ ያደገችው አዲስ አበባ ይሁን እንጂ በአሁን ሰዓት ነዋሪነቷን በዚሁ በአሜሪካን ሀገር ውስጥ አድርጋለች። ባለትዳርና የሁለት ልጆች እናትም ናት። በዚህ ልጆችን ማሳደግ በጣም ከባድ በሆነበት በአሜሪካን ሀገር ውስጥ የሙል ጊዜ እናት ሆና ልጆቿን መንከባከብ ጀመረች። እናትነት በየቀኑ አዲስ ነገር እንዳለው ስትረዳ፣ በየቀኑ አዳዲስ ጥያቄዎች ሲመጡባትም እነሱን እንዴት እንደተወጣቻቸው የዩትዩብ ገጽ ከፍታ ሀሳቧን ማጋራት ጀመረች። እንግዲህ እናትነት በጣም ደስ የሚል የተለየ ዓለም ነው ብዬ ነው የማስበው ትልቅ እግዚአብሔር በረከት ነው። የዩቲዩብ ቻናል የጀመርኩበት ምክንያት የመጀመሪያ ያለ ልጄን እርጉዝ ከሆንኩበት ጊዜ ጀምሮ ብዙ ነገሮችን አነብ ነበረ። ምክንያቱም በልማድ ማሳደግ አለ ደግሞ በቃ እንዲህ ነው የሚደረገው በሚባለው አይነት እና ስል ብዙ ነገሮችን አነብ ነበር ና ምን አሰብኩኝ እኛ ሀገር በተለይ ባለው ሁኔታ ብዙ እንደዚህ የሚነበቡ ነገሮች አላየሁኝ። የምንሳደግ ወይም ደግሞ በነበርኩበት ጊዜ ና ብዙ መጽሐፍቶች አልነበሩም፣ ብዙም ሰው ያልምድ አልነበረውም ነውና እንደው ያለኝን ነገር ነው የተማርኩትን ነገር ባካፍል ብዬ ነው እንግዲህ እዛ ላይ የተለያዩ ሀሳቦችን ማካፈል የጀመርኩት። ጸደይ በዚህም ብቻ ሳትገደብ ከቤቷም ሳትወጣ እውቀቷንና ገንዘቧን ተጠቅማ በኢትዮጵያ የሚኖሩ ወላጅ አልባ ህጻናትን ለመደገፍ ከሚሰራ ኤኮፋውንዴሽን ከተሰኘ ድርጅት ጋር ጥምረት ፈጠረች። ኢትዮጵያ ውስጥ ያሉትና በመንግስት የሚደገፉትን ክበበ ፀሀይ ቀጨኔ የሴቶች ልጆች ማሳደጊያ ና ኮልፌ የወንዶች ልጆች ማሳደጊያ ማዕከላትን ለመደገፍም የተቻላትን ያክል ለማድረግ የገንዘብ ድጋፍ በማሰባሰብ ላይ ኛለች እንዲያው፣ እንዴት ብለሽ ይህን ነገር ጀመርሽው፣ በምን አይነት ሁኔታስ ነው ድጋፍ የምታደርጊው ስል ጠየኳት? ጠየኳት እንደ አጋጣሚ ነው። አንድ ጊዜ ዩቲዩብ ላይ ሆኜ እንደዚህ የተለያዩ ፕሮግራሞችን ሳ ኢትዮጵያ የተሰራ ፕሮግራም ነው። አንዲት እናት ልጆችን ከአንደኛው የመንግስት ህጻናት ማሳደጊያ ወስዳ እንዴት እንዳሳደገች፣ እንዴት እንደወሰደች ስትናገር ስለነበረው ሁኔታ በጣም ያሳዝን ነገር ነበር የተናገረችው። ከዛ ወዲያ ምን ማድረግ እችላለሁ እንዴ ማሰብ ጀመርኩኝ። አንድ ፋውንዴሽን አለ የሚረዳ እና ከሷ ጋር አብረን ለመስራት ተነጋገርን እንግዲህ ሁላችንም እንደምናውቀው አለም አቀፍ በጉድፈቻ ልጆችን ማሳደግ በአለም አቀፍ ደረጃ አሁን በኢትዮጵያ ተከልክሏል ከሁለት ሺ አስራ ስምንት አመተ ምህረት ጀምሮ ስለዚህ ይህም ማለት እንግዲህ ወላጅ የሌላቸው ህጻናት በኢትዮጵያ ሆነው የሚያድጉበት ሁኔታ እንዲመቻች ተወስኗል ማለት ነው ይሄ በሚሆንበት ጊዜ እንግዲህ ምንድን ነው በየቀኑ ነው ወላጅ የሌላቸው ህፃናት ወደ ህጻናት ማሳደጊያ የሚወሰዱት በየቦታው ይገኛሉ። ይሄ ደግሞ በጣም ከባድ የሆነ ተጽዕኖ ይፈጥራል ባሉት ማሳደጊያዎች ላይ ምክንያቱም የማሳደጊያው ያለው ልጆችን የመያዝ ብቃት እና የልጆቹ ብዛት እየተመጣጠነ ያለበት ሁኔታ አይደለም ያለው እና ይሄ ፋውንዴሽን ትልቁ አላማው ምንድን ነው እዛ ላሉ ልጆች እንግዲህ በሚኖራቸው ቆይታ ያው ሀገር ውስጥ ቤተሰብ እስከሚወስዳቸው ድረስ የተመቸ ሁኔታ እንዲሆንላቸው በማሳደግ ውስጥ የሚያሳልፉት ጊዜ ጥሩ በሆነ ለልጆች የተመቸ ሁኔታ የሚያድጉበትን ነገር ለማመቻቸት የሚሰራ ፋውንዴሽን ነው እና እንግዲህ የመጀመሪያ ስራ የሚሆነው አሁን ያለ እቃን የማሟላት ያለው ሕፃን ቁጥርና ለምሳሌ ያለው አልጋ ብዛት ተመጣጣኝ አይደለም። ስለዚህም የህጻናት አልጋ አለ፣ እዛ ውስጥ አዳዲስ የተወለዱ አራት አምስት ህጻናት አንድ ላይ የሚደረጉበት ሁኔታ ያለው አልጋ የለም። እንደገና የቤት እጥረት አለና በጣም የተጨናነቀ ሁኔታ ነው ያለው። ስለዚህ እሱን ለመቅረፍ ሲባል ዋጋም ተመን ወጥቶ የሚፈጀው የራስን የቻለ የገንዘብ መጠን አለ። እኔ ደግሞ ከዛ ውስጥ እንግዲህ ራሴ የማውቃቸውን ሰዎች አስተባብሬ እሱ በዛ ልጀምር ብዬ የህፃናት አልጋ ምዴድ አስራ ስምንት ያስፈልጋል። ለእሱ ገንዘብ ማሰባሰብ ላይ ነኝ ያለሁት። ጸደይ ለምታውቃቸው ሰዎች በግሏ ደብዳቤ በመጻፍና ሰዎች ድጋፍ እንዲያደርጉ በማበረታታት የገንዘብ ማሰባሰቡን ሂደት ሀብላ ጀምረዋለች። እንግዲህ አሁን ባለ ሁኔታ ፋውንዴሽኑ ገጽ ላይ ነው ሰዎች መዋጣት የሚችሉት። በገንዘብ መርዳት የማይችል ሰው ደግሞ ብዙ መርዳት የሚችልባቸው ነገሮች አሉ። ለምሳሌ ኢትዮጵያ ውስጥ የምንኖር ሰዎች ወደ እነዚህ ህጻናት ማሳደጊያ ሄዶ ከልጆቹ ጋር ጊዜ ማሳለፍ ራሱ ትልቅ ነገር ነው፣ በተለይ ለህጻናቶቹ። ይህንን ሂደትም ሰዎች በሚችሉት መልኩ በኤኮ ፋውንዴሽን ገጽ ላይ በመግባት እንዲደግፉ፣ በሀገር ውስጥ ያሉትም ደግሞ በገንዘብ እንኳን ባይሆን ሙያዊ ድጋፋቸውን እንዲያደርጉ ታበረታታለች። የአልቢኒዝም ቆዳ ጸጉርና አይንን የሚያነጣ የጤና ችግር ነው። ከአልቢኒዝም ጋር ኬንያ የሚኖሩ ሰዎች ደግሞ ብዙ ጊዜ መገለልና አድሎ ይደርስባቸዋል። ያው በኬንያ ብቻ ሳይሆን በሌሎችም የአፍሪካ ሀገራት ከአልቢኒዝም ጋር የሚኖሩ ሰዎች ይሄ ችግር ይደርስባቸዋል። አንዳንዶችም ተነጥለው የግድያ ሙከራ ይደረግባቸዋል። ከአልቢኒዝም ጋር የሚኖሩ አንድ ኬንያዊ ግን የእግር ኳስ ስፖርትን ተጠቅሞ መገለልና አድሎን መፋለም ጀምሯል። የሳራ ኪማኒን ዘገባ ሀብታሙ ስዩም እንዲህ ያሰማናል። ቅዳሜ ጠዋት ነው። በኬንያ ታሪክ የመጀመሪያ የሆነው የጥቁር አልቤኒዝም እግር ኳስ ቡድንን ለመሠረተው አለን ሄርበርት ትልቅ ቀን ነው። አልቤኒዝም ቆዳን፣ ጸጉርን፣ አይንን የሚያነጣ የጤና ችግር ነው። ዛሬ ኳስ ግጥሚያ አለ። አሁንም ድረስ የአልቤኒዝም ችግር ያለባቸው ሰዎች በሚገለሉባት ኬንያ ይህ ተራ ቡድን አሊያም ተራ ጨዋታ አይደለም፣ ትልቅ ትርጉም አለው። እግር ኳስ የተለያየ ማንነት ያላቸውን ሕዝቦች ወደ አንድ ያመጣል። ከስፖርትም እግር ኳስን ስንመርጥ ቀላልነቱንና በትምህርት ሥርዓት ውስጥ በመካተቱም ሰዎች በቀላሉ የሚስማሙበት ወይም የሚጎዳኙት የስፖርት አይነት መሆኑን በማመን ነው ነው ያለው አለ። በመላው ምስራቅ አፍሪካ የአልቢኒዝም ችግር ያለባቸው ሰዎች አካላቶቻቸውን ላስማት መስሪያ ለመጠቀም ባቀዱ የጥንቆላ ሐኪሞች ለመገደል ሲመረጡ ባጅተዋል። አይዛክ መውራ የኬንያ የመጀመሪያና ብቸኛው የአልቢኒዝም ተጠቂ የሕዝብ እንደራሴ ናቸው። የአልቢኒዝም ችግር ያለባቸው ሰዎች በእውነትም ይሰቃያሉ። በዚህ ምክንያቱ ደግሞ ጥቁር ሆነው የምር ጥቁር፣ ነጭ ሆነው የምርም ነጭ አካል ጉዳተኛ ሆነው የምርም አካል ጉዳተኛ አለመሆናቸው ነው። አጣብቅኝ ውስጥ ገብተናል። በአጣብቅኝ ውስጥ የገባ ደግሞ ከየትኛውም ወገን መሆን ያቅተዋል። ስለሆነም ራሳችንን መግለጽ አለብን። እነዚህ እንቅስቃሴዎች እኛ ራሳችንን የምናስተዋውቅባቸው የራሳችንን ምንነት የምንፈታባቸው እንቅስቃሴዎችም ናቸው። መገለል አለን። ኸርበርትን ከማለምና መሰሎቹን ከማሰባሰብ አላቆመውም። ገና መንፈቅ ያስቆጠረው ቡድኑ በመጀመሪያ ጨዋታው በፍጹም ቅጣት ምት አራት ለሁለት በሆነ ውጤት ድል አድርጓል። አንድ ጊዜ አድሎን መዋጋት ስንጀምር፣ መገለልን መርታት ስንጀምር በውስጣችን ያለውን ታላቅነት ማየት እንችላለን። በታመነውና ቀጥተኛ በሆነው መንገድ ነው ያሸንፍነው። ብቸኛው ነገር የቆዳችን መገርጣትና በአይን ብርሃናችን ላይ ያለው እክል ብቻ ነው እሱም ቢሆን ግን ከሰው ያነስን አያደርገንም ነው ያለው። But let's see what's in there their too. ይህንን ጣፋጭ ሙዚቃ መለስ ብለን ለአድማጮች ማሰማታችን እንቀጥላለን። ከዛ በፊት ግን የዛሬው የጋቢና ቪኦኤ ጉዞአችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤ በመጠቀም አስተያየቶቻችሁን አድርሱን፣ ጻፉልን፣ ላይክ አድርጎን። በሰላም በጤና ያገናኘን። ሀብታሙ ዝዩምና ኤደን ገረመው አብረናችሁ ነበር። ዝግጅታችንን ያቀናበረልን ሞክቤል ያቤሮ ነው። ደናደሩ መልካም ምሽት ይውላችሁ። O but never